አላማጣ ከተማ ተቋርጠው የነበሩ መንግስታዊና ሕዝባዊ አገልግሎቶች እንዲቀጥሉ መደረጋቸውን የከተማው ጊዜያዊ አስተዳደር ገለጸ። የመማር ማስተማሩ ሂደት ግን በአፍ መፍቻ ቋንቋ መማር አለብኝ የሚለው የአካባቢው ማህበረሰብ ጥያቄ ምላሽ ባለማግኘቱ እስካሁን አለመጀመሩን ጊዜያዊ አስተዳደሩ አስታውቋል። መስፍን አራጌ ዘገባ አለው። አካባቢው አሁን ከስጋቱ አገግሞ ሕይወት እየወትሮ ገጽታዋን ይዛለች። በጦርነቱ መቀስቀስ ተቋርጠው የነበሩ መንግስታዊና ሕዝባዊ አገልግሎቶች ጀምረዋል። አስተያየታቸውን ለአሜሪካ ድምፅ የሰጡት ጊዜ የከተማ አስተዳደሩ ከንቲባ ካሳ ረዳ የተቋረጠውን አገልግሎት ከማስቀጠል ባለፈ ያልተጀመሩትን እንዲጀምሩ ሁኔታዎችን በማመቻቸት ላይ መሆናቸውን ጠቅሰዋል። አሁን እኛ ኢሚዲት ህብረተሰቡ ከመረጠን ኋላ መጀመሪያ በሁለት ነው ከፍለ ነው ያየ ነው ጊዜ የማይሰጡ አገልግሎት ሰጪ ተቋማት ቶሎ ማስጀምር፣ ለምሳሌ እንደ ሆስፒታል፣ ውሃ ልማት፣ መብራት ሀይል፣ ባንክ ከነበረው ድጋፍ ሰጪ ኮሚቴ ጋር ተወያይተን ቶሎ በየቦታው ሂደን አገልግሎት እንዲሰጡ የመንግስት ሰራተኛ እዛ የሚሰራ ሰራተኛ እንዲገባ በማድረግ ቶሎ ስራ እንዲጀምሩ ነበር ያደረግነው። ከዛ ውጭ ያሉት ደግሞ እነዚህ የመንግስት ሴክተር መስሪያ ቤቶች እንደ መዘጋጃ ቤት፣ ገቢዎች ከዛ ኋላ የተወሰኑ ንብረቶቻቸው የተዘረፉ መስሪያ ቤቶች አሉ። ለምሳሌ የከንቲባ ጽህፈት ቤት፣ ፋይናንስ፣ የጸጥታ እዚህ ውስጥ ያሉት አንድ ሁለት ሶስት መስሪያ ቤቶች እነሱ ንብረት ከዞኑ ጋር በመነጋገር አሁን በቅርቡ ማስጀመር የሚያስችል እቃ ያመጡልናል። በዚህ ሁለት ቀን ሶስት ቀን ተገዝቶ ይገባል። በተለይ አካባቢውን ጸጥታ በማረጋገጥና ህግን በማስከበር ረገድ የተሰራው ስራ አበረታች መሆኑን ነው የጠቀሱት ከንቲባው። በሰፊው እዚህ አካባቢ ትጥቅ የታጠቁ የደህነት ካድሬዎች ነበሩ። እነዚህ ሰዎች ሁለት ሶስት ሽቦት ክላሽ ያላቸው ሰዎች ናቸው። እነዚህን ሰዎች አይደንቲፋይ አድርገው በመጠቆም መረጃ እንዲሰጡ ከታትለውም ያሉበት ቦታ እንዲያሳዩ በዚህ ምክንያት ማአት ጥቆች እያስፈታን ያለነው ይሄ ከህዝቡ ጋር ተባብረ ነው የምናገሩ ያሉ ከንቲባው፣ ይህን ይበሉ እንጂ ህዋት አካባቢውን ለቆ ከመውጣቱ በፊት በየቦታው ጣላቸውና በግለሰቦች እጅ በድብቅ የሚገኘው የጦር መሳሪያዎች በስፋት ይገኛሉ። ይህም ለጸጥታ መደፍረስ ምክንያት እንዳይሆን ስጋት አለን የሚሉ የከተማዋ ነዋሪዎች አልጠፉም። ከንቲባው ስጋቱን ለመቅረፍ የተቋቋመ ግብረ ኃይል ልዩ ክትትልና ቁጥጥር እያደረገ መሆኑን ይናገራሉ። እኛ ከአባቶች ጋ ከወጣቶች ጋር የመለመልናቸው ምንሻዎች አሉ፣ የራሳችን ወጣቶችም አሉ የሚያግዙ ከነሱ ጋር ተሳስረ በሰፊው ትጥቅ አስፈትተናል። ግን ብናስፈታም ከነበረው ታጥቆ የነበረው የጁንታ ቡድን በህገወጥ መልኩ እነሱ ፈቅደውላቸው ማአት ነበሩ። አሁን ምን እያደረግን ነው? ራሳቸው ያላስረከቡ ሰዎች ወይም በጥቆማ ያላስረከቡ ሰዎች መረጃ እየሰበሰብን በየቦታው እየሄድን ፍተሻ እያካሄድን ነው። አሁን የሚጠረጠሩ ቦታዎች አሁን በዚህ ሁለት ቀን አይደንቲፋይ አደረግን። በደንብ አድርገን የት የት አካባቢ የሚጠረጠሩ ቦታዎች ትጥቅ ታጥቀው የሚኖርባቸው በተለይ በተለይ ከነበረው ስርዓት ጋር ትስስር የነበራቸው ሰዎች አሁን የራራት ቀበል የሚባል አካባቢ አለ። እዚ አካባቢ ከጁንታው ጋር ትስስር ያላቸው ሰዎች እዛ አካባቢ ይኖራሉ። እዛ አካባቢን በሰፊው ትጥቅ የማስፈታት ስራ አልተሰራም የሚል ግምገማ ነበረ። ያንን ቁጭ ብለን መክረን ትላንት በሰፊው የነበሩ ያልተፈቱ ትጥቆች የማስፈታት ስራ ተሰርቷል። አንድ እዚህ ምንድን ነው ለከፍተኛ ስጋት የሚዳርግ ሲቹዌሽን የለም። ነገር ግን እኛ ምንድን ነው አንድም ሰው በህገወጥ መልኩ ትጥቅ የታጠቀ አካል መኖር የለበትም የሚል አቅጣጫ ይዘን እየተንቀሳቀስን ነው። ሙሉ በሙሉ ጨርሰናል ማለት አይቻልም። እዚህ አንድ ደስ የሚለው ነገር ምንድን ነው ሰው አክቲቭ ፓርቲሲፓንት ነው። እዚህ አካባቢ በሰፊው የተጎዳ ህዝብ ነው ያለን። ወጣቱ በተለይ የማንነት ጥያቄ ስለጠየቀ ብቻ ሲታሰር፣ ሲሳደድ የሰብዓዊ ድርጊቶች ሲፈጸምበት የነበረ ወጣት ነው። ይህንን ለውጥ ከመጣ ኋላ ወጣቱ ለውጡ በአግባቡ መጠቀም ይፈልጋል። ይህንን የመጣው ለውጥ በአግባቡ ለመጠቀም ደግሞ እነዚህ በህገወጥ መልኩ የታጠቁ ሰዎች የማስፈታት ስራ መስራት አለብን። ያንን ደግሞ ብቻችን አይደለም እንሰራ። የጸጥታው አካል አለ፣ አመራር አለ፣ ወጣቶች አሉ። በጋራ እየሰራን ነው። የጦር መሳሪያ በህገወጥ መንገድ የያዙ ግለሰቦች በቁጥጥር ስር ከዋሉ በኋላ ህጋዊ ውሳኔ የሚያሳልፍባቸው የፍትህ አካላት ተቋቁሟል ወይ ሲ የአሜሪካ ድምጽ ሬዲዮ ለከንቲባው ጥያቄ አቅርበው ነበር። የነበሩት ዳኞች አይቀጥሉም። ከነበረው ስርዓት ጋር ትስስር ያላቸው ብዙ ወንጀል ያላቸው የነበራቸው ሰዎች ናቸው። አሁን መርማሪው ቡድን አለ፣ መረጃ እያሰባሰበ ነው። በቅርቡ ያው ፍትህ ስርዓቱ ጠንካራ እንዲሆን ስራ እየተሰራ ነው። በቅርቡ ኤቭሪቲንግ ያልቃል ብዬ አስባለሁ። አገልግሎት አቁሞ የነበሩ ማህበራዊና ኢኮኖሚያዊ ተቋማት ወደ መደበኛ አገልግሎታቸው እንዲመለሱ ሲደረግ፣ የመማር ማስተማር ሂደቱ ግን አሁንም እንደተቋረጠ ነው። ትምህርት ቤት አላስጀመርንም። ለምን ትምህርት ቤቶች አንድ፣ ከጸጥታው ጋር ተያይዞ የነበረው፣ ሁለተኛ ደግሞ ትምህርት ቤቶች ኮምፕሌን አላቸው። ከዚህ በፊት ሲማሩበት የነበረው ቋንቋ ቶታሊ ካርክለም ህብረተሰቡ ከሚፈልገው ውጭ ነበር የነበረው፣ ትህነት ቡድን በሚፈልገው ነበር። እና አሁን ከዞን ጋር ተነጋግረናል፣ ተወያይተናል። የእኛ ችግር ነግረናቸዋል፣ የህብረተሰቡ የሚያስፈልጉ ነገሮች። አሁን በቅርቡ ትምህርት ቤቶች እንዲጀመሩ እየሰራ ነው። የአማራ ብሔራዊ ክልላዊ መንግስት አካባቢውን በ ማረጋጋት የተለያዩ ድጋፍ በማድረግ እገዛ እያደረገላቸው መሆኑንም ጠቁመዋል። እነሱ በጀቱም ይደግፋሉ። የመንግስት ሰራተኛ ደግሞ ዝም ይከፍልልናል። አሁን ግን የመንግስት የገንዘብ ስርዓት በቀላሉ ዝም ብለህ የሚወጣም አይደለም። እዚህ ያለው የህዝብ የማገልገል ፍላጎት ደግሞ ጊዜ የሚፈልግ አይደለም። እያያችሁት ነው። ሰው ደግሞ ከዚህ በፊት ለሰላሳ ዓመታት ታፍኖ የነበረ ማህበረሰብ ነው። ሲበደል የነበረ ማህበረሰብ ነው። ያለማጋነን በቅኝ ግዛት ስር ነበር ወያኔ አስገድዶ ከወሎ ህዝብ ነጥሎ ወደ ትግራይ አስገባው በ1984። ከዛም ቀን ጀምሮ የራያ ህዝብ ፍትህ ለአንድም ቀን አግኝቶ አያውቅም። አንገቱ ደፍቶ የኖረ ማህበረሰብ ነው። ባላማጣ ከተማ 03 ቀበሌ ቀጠና አራት ነዋሪ የሆኑት መምህር ብርሃኑ አባዲ አዲሱ የጊዜ አስተዳደር እየፈጸማቸው ያሉትን ተግባራት አድንቀዋል። ውስጣዊ ስሜቴ ሊገልጽልኝ የሚችል አስተዳደር ነው የመጣልኝ። ከዚህ ተወልዶ ያደገ ነው። ስቲል ንብረት የለንም። በኪራይ ቤት እስካሁን አንድ ሺ ብር እየከፈልኩ ኖራለሁ። እኔ ምንም ንብረት የለንም። እዛ ዜሮ አንድ ቀበሌ ነበር የወላጆቼ ቦታ፣ እሱ ደርግ ወስዶት ነበር። ከደርግ በኋላ ወረቀት ይዘን ስናቀርብ አይ ይሄ ህጋዊ አይደለም ብለው ቀዶ ጣሉት። ከዛ በኋላ ወያኔ የተቀበለ ወያኔን ደግሞ ስንጠይቀው ወያኔ እናንተ ነፍጠኞች ናችሁ፣ ትወጡ ከሆነ ውጡ፣ እዚህ መሬት የላችሁም በሚል ዛቻና ፍራቻ አንገታችን ቀብረን ስንኖር ነበር። ከዛም ደግሞ ሰርተን ያገኘነውን ገንዘብ የውድብ የምን እየተባለ ለአንዳንድ መሰረተ ልማት እያሉ ምንም አይነት ልማት ሳናይ ገንዘብ ሲበዘብዝ ኑረዋል። ሕወሓት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት ተከትሎ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመተባበር በወሰዱት ወታደራዊ እርምጃ የውጥረት ቀጠና ከነበሩትና በቅድሚያ ከተቆጣጠሯቸው ግንባሮች የራያ አላማጣ አካባቢ አንዱ ነበር። በወትሮ ብዛትና ፍጥነት ባይሆንም የህዝብ የአመላለሻ ተሽከርካሪዎች ከቆቦ አላማጣ ሲንቀሳቀሱ ለመታዘብ ችለናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ካላማጣ።